እድሜያቸው አስራ ሁለት የሆኑ ሕፃናት እንደተገደሉና የአንደኛ የአንደኛው ወንድም መሆኑን የተናገረው ወጣት ዘላለም ዳንኤል አሁን ሕፃናቱን ቀብረው ለቅሶ መቀመጣቸውን ገልጸዋል። በጣም አስቃቂ ግዴ አናገደሉ። ሁለቱም ወንድ ናቸው። ጓደኛሞች ነበሩ። ጎረቤት፣ ያው ጎረቤት አንድ አካባቢ ልጆች ነበሩ። ስለ ህፃናቱን መገደል እንዴት እንዳወቁም ያስረዳል። ያው ውጤት ድምጽ ሰማል። ያው ቤተሰቦች ሁሉ ጎረቤቶች እንዳለ ያው ተሯርጠን ስንሄድ ያው ቱፍ ሲጀመሩ በስቃይ ነው ለራሱ ሬሳን ያገኘልው ይደርሳል ከሚሉት ጥቃት የተነሳ የስቃይ ኑሮ እንደምኖሩ ትዘላለም ተናግሯል። እኛ ጋር እየበሉ እየጠጡ የነበሩ ሰዎች አሁን ሌላ እጅ በመካከላቸው ስላለ በጣም በጣም አሁን ለእኛ ጭንቅ ነው። መውጣት መግባት፣ ለራሱ ከብት ማገድ ሁሉ አርሶ አደር ማሳ ሁሉ በቃ እየተቸገረ እየተሰቃየ ነው ያለ ነው በተለይ አማሮ አካባቢ ላይ በጣም ስቃይ ነው። ስቃይ ላይ ነው ያለነው። በአማሩ ልዩ ወረዳ የትፋተ ቀበሌ ነዋሪ መሆናቸውን የተናገሩት የአይንማኝ አቶ ኤርሚያስ ተገኝ ከምዕራብ ጉጂ ዞን ገላና ወረዳ የተነሱ ያላቸው ታጣቂዎች የግድያና የዝርፊያ ወንጀል ፈጽመዋል ሲል በስልክ ለቪኦኤ ተናግሯል። በወረዳው ህዝብ ላይ እንደዚህ አይነት በደልና የሰብአው ጥቃት ሲፈጸም የመጀመሪያው አይደለም ብሏል። ከዚህ በፊት አብረን በጣም ተስማምተን ሲኖር ነበር። ሙሉ ጎጆዎች ወይም ሙሉ ኦሮሚዎች አይደሉም። ፊክሽን ኦነጌ በማዕከላቸው ከገባ ጊዜ ጀምሮ በጣም ያው በእኛ ላይ በጣም ከፍተኛ ችግር ያደረሱ እንዳሉ ከ ሁለት ሺ ዘጠኝ ጀምሮ ገብት ይነዳል፣ ደግሞ ሰው ይሞታል፣ ሰው ይታረዳል። ይህን ነው የምናየው። ግን ከዚህ በፊት በጣም ተስማምተን አብረን ገበያ ይሸጥ ነበር፣ ግን አብረን አንድ ላይ ሲናግድ ነበር። ከሁለት ሺ ዘጠኝ ዓመተ ምህረት ጀምሮ ሰላም እንደራቃቸው ገልጸው የክልሉና የፌደራል መንግስት መፍትሄ እንዲያበጅልን እንማጸናለን ብሏል። ሰላም እንፈልጋለን። መጀመሪያ ከነሱ ጋር ሲኖር ነበር ያው በሰላም ከብት ማገድ፣ የሚያርሰውን ደግሞ በሰላም ማረስ እንዲያርስ፣ የሚማረውን ደግሞ አሁን በመካከላቸው አቋርጠን ነበር ወደ አርባ ምንጭ የምንሄደው ወደ አርባ ምንጭ በመካከላቸው አቋርጠን ሲሄድ ኑ ብሉ፣ ኑ ጠጡ፣ ኑ ቡና ጠጡ እያሉን እያሉን ነበር ግን እነዚህ የታጠቁ ኃይሎች ገብተው እንትም ካደረጉ ጊዜ ጀምሮ እንዲሁም ቸክ ማገድ እርሻ ማረት በጣም ለእኛ ሲጋ ተነብናል። የልዩ ወረዳው የሰላምናም የፀጥታ ጽሕፈት ኃላፊ አቶ ብሩክ አየለን ትናንት በወረዳው ትፋተ በተባለ ቀበሌ ስለተፈጸመው ጥቃት ተናግሯል። በምዕራብ ጉጂ ዞን አካባቢ ይገኛሉ። እነሱ ሌሎችን ወጣቶችን እያደራጁ ጸራ ሰላም ኃይሎችን ከራሳቸው ጋር እያደራጁ እነሱም ለራሳቸው አሸባሪም ስለሆኑ የሚያደርጉብን ጥቃት ከጊዜ ወደ ጊዜ የከፋ ነገር እያስተናገረን ያለ ነው። ስለዚህ በቅርቡም በቀን አስራ አንድ ክሳቴ በሚባል ቀበሌ ሲያግዱ የነበሩ ሁለት ህፃናትን ገንሎ ወደዋል። ተወሰነ ከአርባ በላይ የሚሆን ክፍትም ተዘርፏል። ያን መነሻ በማድረግ ሰራዊት ወደዛ ተንቀሳቅሶ ሲሄድ በሰዓቱ ተኩስም ነበር፣ ግን ጥቃቱን ካደረሱ በኋላ ፀረ ሰላም ኃይሎቹ ሸሽተዋል። እንደዚህ አይነት ችግሮች በቀጠናችን እየተስተዋሉን ያምስ የሚፈጸመው ጥቃት የተባባሰ መሆኑን ገልጿል። መንግስት በታጠቁ ቡድኖች ላይ እርምጃ እየወሰደ መሆኑን ቢገልጽም በወረዳው ህዝብ ላይ የሚደርሰው የሰብአዊ ጥቃትና ጉዳት መቀጠሉን ማስታውቀዋል። ቀበሌዎችን መቆጣጠር አለ ቀበሌው ኦልሬዲ የመንግስት አካል ቀበሌ ገብቶ እየሰራ አይደል? መረጃ መለዋወጥ አሁን የለም። ከመንግስት መዋቅር ጋር እና መረጃ እየተለዋወጥን አይደለም። ሸኔ አካባቢውን ተቆጣጥሯል። አካባቢው ላይ ያለው የሚንቀሳቀሰው ሀይል ራሱ ለሸኔ ተገዥ የሆነ ነው እና ከዛም ጋር ተያይዞ የሚደረገው ነገር ሁሉ መንግስት ከመንግስት ጋር እየተነጋገረ ችግሩን መፍታት ወደሚችልበት አይነት ሁኔታ አደለም እያመራ ያለ እና ኦፕሬሽኑ በየጊዜ ኦፕሬሽን ተገፍቷል ይባላል ግን አሁን ባለው ተጨባጭ ሁኔታ ኦፕሬሽኑ ስኬታማ ነው የሚል ነገር የለም። በተፈጸመው ጥቃት ከተወነጀለውና ክስ ከቀረበበት ቡድን የተሰጠ አስተያየት የለም። ይሁንና የቡድኑ ቃል አቀባይ ከዚህ በፊት ለአሜሪካ ድምፅ በሰጠው አስተያየት ሰራዊታቸው በሲቪሎች ላይ ጥቃት እንደማያደርስ መግለጻቸው ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳሙ